of America <laughs> America Dems radio tabiano. Yeah, America Dems radio tabia በአሜሪካ የመሪዎች መለዋወጥ ዩናይትድ ስቴትስ በኢትዮጵያ የምትከተለውን ፖሊሲ አይቀይረውም ይላሉ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር። የአሜሪካን የውጭ ፖሊሲ ኦባማም ፕሬዚዳንት ሆነው ቆዩ፣ አሁን ዶናልድ ትራምፕም ስልጣን ተረከቡ። እኔ በኢትዮጵያ የፖለቲካ ሕይወት ውስጥ ብዙ ለውጥ ያመጣል ብዬ አልገምትም። ዘገባው በአብይ ርዕስ ይቀርባል። ጤና ይስጥልን እንደምን አምሽታችኋል። የተከበራችሁ አድማጮቻችን የዛሬ አርብ ታህሳስ 28 ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበበ ነን። አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። የአይቮሪ ኮስት ወታደሮች ዛሬ አርብ በሶስት ከተሞች ላይ አመፅ አካሄደው ትልቋን የአገሪቱን ሁለተኛ ከተማም ተቆጣጥረዋል። የአይን ምስክሮች እንደገለጡት ከሆነ ወደ አምስት መቶ ሺህ ሕዝብ በሚኖርባት በውኬ ከተማ ውስጥ ተኩስ የተቀሰቀሰው በአገሬው አቆጣጠር ከሌሊቱ ሰባት ሰዓት ጀምሮ ነው። በቪኦኤ የፈረንሳኛ ክፍል ባልደረባ በዘገባው መሠረት ያመጹት ወታደሮች ከአካባቢው ፖሊስ ጣቢያዎች ጠመንጃና ሌሎች ጦር መሳሪያዎችን ዘርፈው ሲያበቁ የከተማዋን ሰሜናዊና ደቡባዊ ኬላዎች ተቆጣጥረው ዘግተዋል። ከአቢዣን አይቮሪኮስ ለቪኦኤ በደረሰ የጋዜጠኛ ናሪታ ናማስቴ ዘገባ መሰረት ደግሞ በሌሎቹ ኮርሆጎ እና ዳሎዋ ከተሞችም የወታደሮች አመፅ ተቀስቅሷል። ወታደሮቹ በአስቸኳይ እንዲመለስ ያቀረቡት ጥያቄ ባይኖርም፣ ግን የደሞዝ ጭማሪ እንዲደረግላቸው ጠይቀዋል። ጋና በነገው ዕለት አዲሱን ፕሬዚዳንት ቃለ መሐላ ለማስፈጸም በዝግጅት ላይ ነች። ይህ ሰላማዊ የሥልጣን ሽግግር በአህጉሩ የተረጋጋ ዲሞክራሲ ላላት አገር ቁልፍ ስኬት በመሆኑ በደስታ እየተከበረ ነው። በሌላ በኩል ደግሞ ለቀድሞው ገዢ ፓርቲ ለብሔራዊ ዲሞክራሲያዊ ኮንግረስ ሽንፈት በመሆኑ ግምገማ እያካሄደ ነው። የቪኦኤዋ ፍራንቺስኮ ካካ ፎሶን ከአክራ ያደረሰችን አጭር ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። በጋና በ2016 ምርጫ አንድ አዲስ ነገር ተከስቷል። የወቅቱ ፕሬዚደንት ጆን መሐማ ተሸነፉ። ለአንድ ዙር ብቻ የሥልጣን ዘመን አገልግለው ይሰናበታሉ። የቀድሞው የጋና ፕሬዚደንትና የሀገሪቱ ፖለቲካ አባት በመባል የሚታወቁት ጄሪ ሮሊንግስ የብሔራዊ ዲሞክራሲያዊው ፓርቲ አባል ናቸው። ገዢው ፓርቲ ሽንፈት እንደሚደርስበት ከሩቁ ካዩ ፖለቲከኞች አንዱ ናቸው። በአጠቃላይ ያለን አሉታዊ አመለካከት፣ በወንጀል አለመጠየቅ፣ ንቀትና የሙስና ተግባራት ይዘን ቁልቁል እየሄድን ነበር። የነበሩንን ብዙ በጎ ተግባራት አጥተናል። ዳግም ውስጣችንን ካልመረመርን እና ለህዝብ የገባነውን ቃል ኪዳን ባለመፈጸማችን መጸጸታችንን በግልጽ ካላመነን አጋግመን ወይም ደጋግመን ለቀጣይ ምርጫ ዝግጁ ላንሆንን እንችላለን። የኮንጎ ብሔራዊ ዲሞክራሲያዊ ኮንግረስ ፓርቲ እንደ አውሮፓን ዘመን አቆጣጠር በ29 ዓ ም ስልጣን የያዘው ፕሬዚደንት ጆን አታ ሚልስን ካስመረጠ በኋላ እንደነበር ይታወሳል። ሚልስ ስልጣን ላይ ከወጡ ከሦስት ዓመታት በኋላ አረፉ። ምክትላቸው ተተኩና የሥራ ዘመኑን ፈጸሙ። በቀጣዩ ምርጫም ተወዳድረው አሸነፉ። በአሁኑ ምርጫ ግን ናና አኩፎ አዶ መሃማን በአንድ ሚሊዮን ድምፅ ብልጫ አሸንፈው በነገ ዕለት ቃለ መሃላ ላይ ይፈጽማሉ። ኤንዲሲ የፕሬዝደንትነቱን ቦታ ብቻ ሳይሆን ያጣው በፓርላማውም አብላጫ መቀመጫውን ማግኘት አልቻለም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በዩናይትድ ስቴትሱ ምርጫ ሩሲያ እጇን አላስገባችም በሚለው አቋማቸው የጸኑት ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ አርብ ከደህንነት መስሪያ ቤቱ አባላት ገለጻ እንደሚደረግላቸው ታውቋል። ትራምፕ ለብሔራዊ የደህንነት መስሪያ ቤት ቀና አመለካከት እንደሌላቸውና በተደጋጋሚም ነቀፌታና ትችት ያቀርቡበት እንደነበር ተመልክቷል። ሆኖም ትናንት ሐሙስ በትዊተር ባስተላለፉት መልእክት ለዩናይትድ ስቴትስ የደህንነት መስሪያ ቤት ከፍተኛ ድጋፍ እንዳላቸው መግለጻቸው ታውቋል። የደህንነት መስሪያ ቤቱ ባለሥልጣናት ትናንት ሐሙስ በሰጡት ቃል ሩሲያ ባለፈው በህዳሩ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በእርግጥ እጇ እንዳለበት ግልጽ መረጃ እንዳላቸው፣ ይሁን እንጂ ትራምፕ በምርጫው እንዲያሸንፉ ለመርዳቷ አስተማማኝ ነገር እንዳላገኙ ተናግረዋል። ሩሲያ ሶሪያ ውስጥ ያላትን ወታደራዊ ኃያልነት እየቀነሰች መሆኗ ተነገረ። ወታደራዊው ጦር አዛዥ ቫሌሪ ጋሪስሞቭ ዛሬ አርብ በተናገሩት ቃል ከሀገሪቱ ጠቅላይ ጦር አዛዥ ቭላዲሚር ፑቲን በተሰጠ መመሪያ መሠረት የመከላከያ ሚኒስቴሩ ሶሪያ ውስጥ ያሉትን የእግረኛ ወታደሮችን ቁጥር መቀነስ ይጀምራል ብለዋል። ጌራሲሞቭ አክለው እንደተናገሩትም የመጀመሪያው አውሮፕላን ከአጃቢ መርከቦች ጋር በመሆን በቅድሚያ የሚላኩ ይሆናሉ። አያሌ ህይወት በጠፋበትና ሶሪያን ባወደመው የእርስ በርስ ጦርነት ሞስኮ ቀንደኛዋ የፕሬዚደንት በሽር አልአሳድ ደጋፊ መሆኗ ይታወቃል። የሩሲያ ወታደሮች ባለፈው ወር አሌፖ የሚገኙ ሽምቅ ተዋጊዎችን ማስወጣታቸው የሚታወስ ሲሆን ይህንንም የሶሪያ መንግስት ለአምስት ዓመት በዘለቀው የእርስ በርስ ጦርነት እንደ ታላቅ ድል የቆጠረው መሆኑ ይታወቃል። የሶሪያ መንግስትና ሽምቅ ተዋጊዎቹ በቀጣዩ ወር ውስጥ ያደርጋሉ በሚባለው የሰላም ድርድር ሞስኮ አንደኛዋ ሚና ተጫዋች መሆኗ ተገልጿል። የታይዋኗ ፕሬዚዳንት ሳይ ኢንግዌን ዩናይትድ ስቴትስን ለመጎብኘት ነገ ቅዳሜ ጉዞ ይጀምራሉ ተባለ። ፕሬዚዳንቷ ይህን ጉዞ የሚያደርጉት ባለፈው ወር ለዩናይትድ ስቴትሱ ተመራጭ የፕሬዚዳንት ዶናልድ ትራምፕ ያልተጠበቀ የእንኳን ደስ ያለው መልእክት ካስተላለፉ ወዲህ ያለውን ግንኙነት ለማጠናከር እንደሆነም ይታመናል። ፕሬዚዳንት ሳይ ሌሎች የላቲን አሜሪካ ሀገሮችንም የሚጎበኙ ሲሆን ዓላማውም ከተቀናቃኝ ቻይና ይልቅ እነዚ ሀገሮች ግንኙነታቸውን ወደ ታይዋን ለማቅረብ ወይም ለማድረግ እንደሆነም ተመልክቷል። አገር ውስጥ ያሉ ተቾች እንደሚናገሩት የፕሬዚዳንቷ ጉብኝት ከአሜሪካ ሀገሮች ጋር ያለውን የቆየ ነገር ግን በቋፍ ያለውን ግንኙነት በማጠናከር ላይ ያነጣጠረ ነው። የኢራኗ ደቡባዊ ክፍለ ሀገር ፋርስ በሪክተር መለኪያ አምስት ነጥብ ሶስት በተመዘገበ ርዕደ ምድር ተመታለች በአደጋውም አራት በእርሻ ስራ ላይ የነበሩ የአፍጋኒስታን ገበሬዎች መሞታቸው ተገልጿል። ነውጡ ከኢራን ዋና ከተማ ቴህራን በስተ ደቡብ አንድ ሺህ ኪሎ ሜትር ርቀት ላይ የሚገኘውንና ከወንጅ ከተማ አጠገብ ያለውን የሳይፋ ባዲ መንደር ክፉኛ መጉዳቱም ታውቋል። የፋርስ ክፍለ ሀገር አገረ ገዢ ለመንግሥታዊው ቴሌቪዥን በሰጡት ቃል የአስቸኳይ ጊዜ ሠራተኞች ሌሎች የአደጋው ሰለባዎችን በመፈለግ ላይ እንደሆኑ ተናግረዋል። ኢራን የምትገኝበት መልክዓ ምድራዊ አቀማመጥ ለርዕደ ምድር የተጋለጠ በመሆኑ ተደጋጋሚ ጥቃት እንደደረሰ የሚታወቅ ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ.ም በደረሰ ርዕደ ምድር ከ25,000 ሕዝብ በላይ አልቆ ታሪካዊቷን የባን ከተማም እንዳልነበረች ማድረጉ አይዘነጋም። በመጨረሻም የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ የኢንዲያናውን ሴናተር ዳንኤል ራይ ኮትስን የብሔራዊ ደህንነት መስሪያ ቤት ዲሬክተር አድርገው ይመርጣሉ ተብሎ ይጠበቃል። ሴናተር ኮትስ ለኢንዲያና እንደ አውሮፓ ቆጣጠር ከ1989 እስከ 1999 እንዲሁም እንደገና ከ2011 እስከ አሁን 2017 ድረስ በሴናተርነት አገልግለዋል። ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ቅርታ የሰዓቱን ዜና አደመጥን ልትል ነው። አዎ አድምጠናል። ቀጥሎ አብይ ርዕስ ይቀርባል። በዩናይትድ ስቴትስ የሚደረግ የመሪዎች መተካካት ሀገሪቱ በኢትዮጵያ ላይ ከምትከተለው ፖሊሲ አንጻር ለውጥ አምጥቶ እንደማያውቅ አንድ አንጋፋ የተቃዋሚ ፓርቲ መሪ ተናግረዋል። በኢትዮጵያ ፓርላማ ለረጅም ዓመታት በማገልገል ቀዳሚ የሆኑት ፖለቲከኛ የአሁኑ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ራዲዮ እንዳሉት የኦባማ መውጣትና የዶናልድ ትራምፕ ወደ ዋይት ሀውስ መግባት የሚያመጣው ለውጥ የለም። የአዲስ አበባው ዘጋቢያችን እስክንድር ፍሬ ፕሮፌሰሩን አነጋግሮ የላከው ዘገባ ዝርዝር አለው። ገዢውን ፓርቲ ኢህአዴግንና መንግስትን በሰብአዊ መብት ጥሰትና የፖለቲካ ምህዳሩን በማጥበብ የሚተቹት የኢትዮጵያ ተቃዋሚዎች ዩናይትድ ስቴትስን ከመሳሰሉ አጋሮች የሚጠብቁት ብዙ ነው። ዩናይትድ ስቴትስ ከገዢው ፓርቲና መንግስት ጋር ያላትን ቅርብ ግንኙነት ተጠቅማ ጫና ማሳደር እንደምትችል እነዚህ ተቃዋሚዎች አምናሉ። እናም ተቃዋሚዎች የዩናይትድ ስቴትስን አስተዋጽኦ የሚለኩበት አንዱ መንገድ በመንግስት ላይ የምታደርገው ግፊትና ጫና መጠን ነው። ፕሮፌሰር በየነ ጴጥሮስ የፓርላማ አባላት ከነበሩ የተቃዋሚ መሪዎች ውስጥ ለረጅም ዓመታት በማገልገል ቀዳሚ ናቸው። በአሁኑ ሰዓት ደግሞ ዋነኛውን የተቃዋሚዎች ስብስብ መድረክ በሊቀመንበርነት ይመራሉ። በዩናይትድ ስቴትስ የሚደረግ የፕሬዝዳንቶች መቀየር በኢትዮጵያ ላይ የሚከተሉትን ፖሊሲ ሲቀይር አላስታውስም ይላሉ። የፕሬዝዳንት ባራክ ኦባማን የስልጣን ዘመን በምሳሌነት በመጥቀስ የአሜሪካን የውጭ ፖሊሲ፣ ኦባማም ፕሬዝዳንት ሆነው ቆዩ። አሁን ዶናልድ ትራምፕም ስልጣን ተረከቡ። እኔ በኢትዮጵያ የፖለቲካ ህይወት ውስጥ ብዙ ለውጥ ያመጣል ብዬ አልገምትም። ምክንያቱም ፕሬዝዳንት ኦባማን እንደውም ሰው በጣም አጋን ነው ለኢትዮጵያም ለአፍሪካም በጠቅላላው ወገንተኝነት ይኖራቸዋል። ብዙ ለውጥም እንዲመጣ በየሀገሩን ምንድን ነው ገዢዎች ላይ ተጽዕኖ ማሳረፍ ይችላሉ የሚል ተስፋ ነበረው። የአፍሪካ ዝርያ ስላላቸው፣ አዎ፣ ከዚያውም ወገንተኝነት ያሳያሉ የሚል ነበረው። ያ እንግዲህ አንዳንዶቹ በጣም አምረው ይህንን ነው ሳያደርጉ ቀሩ። ምንም አስተዋጽኦ አያደርጉም የሚል አቋምም ወስደው አምረው የሚናገሩ ሰዎች የፖለቲካ ነው አዋቂዎች ወይም ተንታኞችም ያጋጥሙኛል ስለዚህ ይሄ የአሜሪካንን የውጭ ፖሊሲ ነው ይዘቱን አካሄዱን ጠንቅቆ ካለማወቅ የሚመጣ እንደው ባዶ ተስፋ የማድረግ ነው እናም የትኛውም የዩናይትድ ስቴትስ ፕሬዚዳንት ቅድሚያ የሚሰጠው ለሀገሩ ጥቅም ነው ብለዋል ፕሮፌሰር በየነ አሜሪካን ፖሊሲ ማንም ፕሬዚዳንት መጣ ማንም ያው የአገራቸውን ጥቅም የሚያስከብር እርምጃዎችን መውሰድ ያንም ማደፋፈር እንጂ የአንድ ሀገር አመራር ፈላጭ ቁራጭ ሆነ ዜጎቹን የሚያንገላታ ሆነ ይሄ ሁለተኛ ቦታ የሚሰጡት ነው። እንዲሁ አስተያየት ይሰጣሉ እንጂ በዚያ ምክንያት ከየትኛውም ሀገር ጋር እንደማይጣሉ ይሄ ግልጽ የወጣ እኮ የራሳቸው ታሪክ የሚያሳይ ነው። ስለዚህ ዶናልድ ትራምፕም ቢሆኑ ከው ብዙ ተጠብቆ ምንም እንደታጣ እሳቸው ደግሞ እሳቸው ምንም አይጠበቅም ተብሎ ከዚያ መነሳት ነው የሚሻለው። ምንም አይጠበቅም፣ ምንም አይጠበቅም ብለን ከዛች በላይ ደግሞ ምን ሊታይ ይችል እንደሆነ። ትራምፕ ብቻ አይደለም ትራምፕን የከበቡ እነዚህ የሚሾሟቸው ጦረኞች ከበርቲዎች ሁሉ የተሰባሰቡበት ለቀረው ድሀ ህዝብ ወደኋላ የቀረ ህዝብ ልብ ይኖራቸዋል እዚያ እኔ ማዳት ምን ለሰብአዊነት ቦታ ይኖራቸዋል የሚል ግምት መውሰድ በጣም የዋህነት ነው እና አሜሪካን እንግዲህ ከኢትዮጵያ ጋር የዚህ የጽንፈኛ ሽብርተኛ ሀይሎችን መከላከል የሚለው አጀንዳ በዶናልድ ትራምፕ ጊዜ እንደውም በርትቶ ይቀጥላል ብዬ ነው ባስበው እንደውም በርትቶ ይቀጥላል እና በዚህ ረገድ የሚያደርጉትን ግንኙነት ከድሮም አብልጠው አጉልተው ይቀጥሉበታል የሚል ግምት አለኝ። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከባራክ ኦባማ ስልጣን የሚረከቡት ከሁለት ሳምንታት በኋላ ነው። የመንግስትን ጨምሮ ተጨማሪ አስተያየቶችን በሌላ ዘገባ ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የዕለቱን አብይ ርዕስ ሰማን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የወባ በሽታ ለመዋጋት የሚደረገው ጥረት እየተጠናከረ መሆኑ እንዳለ ሆኖ በተለይ አፍሪቃ ውስጥ በበሽታው የሚያልቁት ልጆች ብዛት ተቀባይነት የለውም ሲሉ የህዝብ ጤና ጥበቃ ኤክስፐርቶች አሳስበዋል። ዓለም አቀፉ ማህበረሰብ የበሽታው ግንዛቤና ሕክምና እንዲጠናከር አሳስባል። የቪኦኤዋ ጄሲካ በርመን ያጠናቀረችውን ዘገባ ቆንጅታ እየታቀርባለች። ካትሪን ሜትላንድ በለንደን ኢምፔሪያል ኮሌጅ የሕፃናት ተላላፊ በሽታዎች ህክምና ባለሙያ ናቸው። ቢሮአቸውን ኬንያ ውስጥ አድርገው ባደረጉት ክትትል ወባ በሚያጠቃቸው የአፍሪካ አካባቢዎች በተለይ በትናንሽ ልጆች ላይ ከባድ ጉዳት እያደረሰ መሆኑን እንደተመለከቱ ይናገራሉ። በየአመቱ አፍሪካ ውስጥ በወባ ምክንያት 631 ሺ ሰው ያልቃል የሚበዙት ደግሞ ከአምስት ዓመት በታች የሆኑ ሕፃናት መሆናቸውን ዶክተር ሜትላንድ አስገንዝበዋል። ዘ ኒው ኢንግላንድ ጆርናል ኦፍ ሜዲሲን በተባለው የህክምና መጽሔት ላይ ባሰፈሩ ጽሑፍ ወባ አብዝቶ በሚጸናባቸው አካባቢዎች በየቀኑ 1200 የሚሆኑ ሕፃናት ይሞታሉ ብለዋል። ይህም ከአስር ሕፃናት አንዱ ማለት መሆኑን ኤክስፐርቷ አክለው ጠቁመዋል። ያም ሆኖ መልካም ዜና እንዳለ ጠቅሰው ባለፉት አስር አመታት ውስጥ ለወባ መቆጣጠሪያ መርሃ ግብሮች ወጪ የሚሆን ተጨማሪ ገንዘብ መመደቡን አመልክተዋል። ገንዘቡ የወባ ትንኝ መከላከያ የተነከሩ አጎበሮችን ለማቅረብ በአሁኑ ጊዜ ያለውን ከሁሉም የተሻለ የሆነውን የአርቲሚዝኒን ድብልቅ መድኃኒት ይበልጡን ለማዳረስ የሚውል ነው። በዚህም የተነሳ በአንዳንድ የዓለም አካባቢዎች በወባ በሽታ ምክንያት የሚደርሰው ጉዳት ተቀርፏል። አፍሪካ ውስጥ ግን አሁንም እጅግ ከባድ መሆኑን ያስገነዘቡት የለንደን ኢምፔሪያል ኮሌጇ የሕጻናት ሕክምና ኤክስፐርት ካትሪን ሜትላንድ የምርምሩ ማህበረሰብ በወባ ሕክምና ላይ የበለጠ ትኩረት እንዲያደርግ ተማጽኖ አቅርበዋል። ከባድ የወባ በሽታ በሰው ላይ ከሚያደርሳቸው ጉዳቶች አንዱ ላይ እንኳን በጥቂቱም ቢሆን ማሻሻል ቢቻል በአፍሪካ ዙሪያ ወባ የሚገለውን ሰው ቁጥር በጣም ይቀንሰዋል። የወባ በሽታ ህክምና ጸረ ወባ ክትባት መፍጠርን እና ህሙማኑ የሚያስፈልጋቸውን ጥሩ እንክብካቤ ጨምሮ በንጽጽር ሲታይ እስካሁን አመርቂ የሆነ እርምጃ አለመመዝገቡን ነው ሜትላንድ የሚያስገነዝቡት። እስካሁን በስፋት በሰው ላይ የተካሄዱ የወባ መድኃኒት ሙከራዎች ጥቂት መሆናቸውንም ሳይጠቁሙ አላለፉም። ምዕራባውያን ህጻናትን ለማከም ከሁሉም የተሻለ ብለው የሚያምኑበትና በበሽታው ምክንያት ራሳቸውን ሲስቱ የሰውነታቸውን ፈሳሽ በመተካት የማከሙ መንገድ እንደማይሰራ እንዲያውም ከጥቅሙ ጉዳቱ እንደሚያመዝን ተረጋግጧል ያሉት የህጻናት ህክምና ኤክስፐርቷ ይህ ህክምና ከሚደረግላቸው በከፋ ሁኔታ የታመሙ ልጆች ውስጥ ምንነቱ ባልታወቀ ምክንያት የሚሞቱት ቁጥር በሶስት ወይም በአራት ከመቶ ማደጉን ጥናቶች አመልክተዋል ብለዋል። የበሽታው ለመድኃኒት አልበገሪነት ባህሪ ማምጣት ሌላው አሳሳቢ ጉዳይ መሆኑን ሐኪሟ ያስገነዝባሉ። የወባ ትንኝን ለመከላከል አጎበሮች ለሚነከሩበት መከላከያ በአሁኑ ወቅት ላለው ከሁሉም ፍቱን መድኃኒት የአርቲሚዚኒን ውህድ ኪኒን አልበገር እያለ መሆኑን የገለጹት ዶክተሯ ይህ ካምቦዲያ ውስጥ እየታየ እንደሆነ ጠቁመዋል። በዚህም የተነሳ ዓለም አቀፉ የጤና ጥበቃና የምርምር ማህበረሰብ የወባ በሽታን ከቅድሚያ ትኩረቶቹ አንዱ ማድረግ እንዳለበት ያሳስባሉ። የወባ ጉዳይ መፍትሄ እየተገኘለት ነው፣ ልንቆጣጠረው የመጨረሻው ምዕራፍ ላይ ደርሰናል ብሎ ቁጭ ማለት አይቻልም። አፍሪካ ውስጥ አሁንም ችግሩ በጣም ግዙፍ ነው። ሕክምናውን ለማሻሻል በሰፊው የመድኃኒት ሙከራዎች ማካሄድ ይኖርብናል። ምክንያቱም ምርጥ የተባለውን የወባ መድኃኒት የአርቲሜዝንን ውህድ ከሚወስዱ ሕሙማን ውስጥ እንኳን የሚሞቱት ቁጥር አሁንም አስር ከመቶ ነውና በጸረ ወባ እርምጃው ጎታታነት በጣም እንደሚገረሙ የተናገሩት የሕጻናት ተላላፊ በሽታዎች ሕክምና ኤክስፐርቷ ከፍተኛ ጥራት ያለው ሰፋፊ የመድኃኒት ሙከራ ቢደረግ በአፍሪካና በመላው ዓለም ትልቅ መሻሻል ሊያመጣ እንደሚችል ያስገነዝባሉ። አድማጮች፣ በቀጣዩና የመጨረሻው የትንታኔ ርዕስ ወደ ማዕከላዊ አፍሪካ እንሄዳለን። በመካከለኛው አፍሪካ ሪፑብሊክ ክርስቲያንና ሙስሊም ወጣት የሂፕሆፕ ሙዚቀኞች በጋራ በአውሮፓውያኑ አዲስ ዓመት ፍቅርና ሰላም በሀገራቸው ይሰፍን ዘንድ ጥሪያቸውን አቅርበዋል። ዛክ ባድሮፍ የዘገበውን መስታወት አራጋው በዚህ መልክ አሰናተዋለች። ዋንፎርስ ወደ እኛ ስንተረጉመው አንድ ኃይል በመባል የሚታወቁትን የሂፖፕ ድምፃውያንን ተዋወቁ። አባላቱ የክርስትና እና የእስላም ሃይማኖት ተከታዮች ናቸው። ሊኦኔል ፉቶት ከሙዚቃ አባላቱ አንዱ ነው። ዋን ፎርስ ወይም አንድ ኃይል የሰው ልጅ መብት ረገጣን የምንፋለምበት አንዱ መሳሪያችን ነው። የነገዋን የመካከለኛ አፍሪካ ሪፐብሊክን ለማዳን ካለብን ራሳችንን መለወጥ ወይም ለለውጥ ማዘጋጀት አለብን። እንደ አውሮፓውያን አቆጣጠር በ2013 የሴሌካ አማጽያን ቡድን በትረስልጣኑን በኃይል ከተረከቡ በኋላ መካከለኛው አፍሪካ ሪፐብሊክ እንደ ቀድሞ ልትሆን አልቻለችም። የእስላማዊ አማጽያን ቡድንን ለማጥፋት የሀገሪቷ ወታደሮች ከፍተኛ ፍልሚያን አድርገው ነበር። በዚህ ጦርነት ምክንያት የብዙ ሰዎች ህይወትም ጠፍቷል። የባንጉይ ተማሪ የሆነው ሊዮኔን ፎቶት ነው ዋንፎርስ የሙዚቃ ቡድንን የመሰረተው። በአዲስ ዓመት ዋዜማ ሰላምን እንሻለን የሚለው ዘፈናቸውን ደጋግመው ለታዳሚው አሰምተው ነበር። ይ ዋችድ እንፍሮንት አማሳከር ልትል ልድን አንባላካ በፊቴ ሕጻናት ሲገደሉ አይቻለሁ። የአንቲባላካ እና ሴሌካ ወገኖች በመሆናቸው ምክንያት የተገደሉ ወጣቶችን ተመልክቻለሁ። አሁን ግን ይህ ጭፍጨፋ መቆም አለበት። ማገገሙ ጊዜን ይወስዳል። ፎቶት እንደሚለው እነዚህን የራፕና የሂፖፕ አቀንቃኝ ወጣቶች ያሰባሰበበት ዋነኛው ምክንያት ለሰላም መስፈን ምሳሌ ለመሆን እንደሚችሉ ለማሳየት ነው። የሙዚቃ አባላቱም የሚያገኙትን እድል ሁሉ በመጠቀም የሰላም መልእክታቸውን በማስተላለፍ ላይ ይገኛሉ። በአዲሱ ዓመት ዋዜማም ያደረጉት ይህንኑ ነው። ፒኬ ፋይፍ በመባል በሚታወቀው በዚህ መንደር የእስልምና እምነት ተከታይ ነዋሪ ነው የሚበዛው። በዚህ መንደር ጦርነት ተካሂዷል። በርካታ ሰላማዊ ሰዎችም ተገድለዋል። ከተረፉት ግማሾቹ ሀገር ለቀው ተሰደዋል። የቀሩት ደግሞ በፍርሃትና በጭንቀት ተከበው ነው ቀናቸውን እያሳልፉ ያሉት። ሀርፍ ቨርሆሴል የህዝብ ግንኙነት ኃላፊ ናቸው። ነዋሪዎች ወደ ከተማዋ በተለይም ወደዚህ ስፍራ መምጣት ይፈሩ ነበር። እንዲህ ያለውን የሙዚቃ ዝግጅትም ለማዘጋጀት ጭንቅ ነበር። የሂፖፕ ድምፃዊ የሆነው ሞሐመድ ሳላህ እንደሚለው እርስ በርስ አለመተማመንን ለማቆም ጊዜው አሁን ነው። መንደሩ እስር ቤት ነው የሚመስለው። የእስልምና እምነት ተከታዮቹ ከዚህ አካባቢ ወደ ሌላ መንደር ለመንቀሳቀስ ይፈራሉ። ሙስሊሞች በነጻነት የፈለጉት ቦታ መኖር እንደሚችሉ መልእክታችንን ለማስተላለፍ እየሞከርን ነው። ይህ የሙዚቃ ዝግጅት ነዋሪዎችን በመጠኑ ማረጋጋት የቻለ ይመስላል። አብዱል ሐሰን የፒኬ 5 ፕሬዝዳንት ናቸው። ከክርስትና እምነት ተከታዮች ጋር በጋራ ኅብረት ፈጥረን ስንኖር በርካታ ዓመታትን አስቆጠርናል። አሁን እየሆነ ያለው ከዚህ ቀደም ከነበረው በጣም የተለየ ነው። አሁን ግን በሙዚቃ ኅብረት ፈጥረን በአንድነት መቆማችን ደስታን አጎናጽፎናል። እናም ይህ አንድነት የሙዚቃ ባለሙያው እንደሚለው ለሰላም መስፈን ትልቅ ተስፋ ይሆናል። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ፕሮግራም ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። እስከ አራት ሰዓት በሚኖረን ቆይታ ታዲያ በሁለተኛው መደበኛ ቅንብሮች ማለት በሁለተኛው አጋማሽ የሚቀርቡ መደበኛ ቅንብሮችም አሉ። ከዚያ አስቀድመን እናንተ አድማጮች ከላካቸኋቸው አስተያየቶች ቀጥሎ ያሉትን እናሰማለን። ሀሎ፣ ቪዎች በመጀመሪያ የከበረ ሰላምታዬን አቀርባለሁ። የጌታችን መድኃኒታችን ኢየሱስ ክርስቶስን የልደት በዓል በማስመልከት የመልካም ምኞት መግለጫ ለማስተላለፍ ፈልጌ ነው። መላኩ ሚሻ ነኝ ከካናዳ በኢትዮጵያን የክርስትና እምነት ተከታዮች ሁሉ በአገርም በአገርም ውጭ ላላችሁ፣ እንዲሁም ለእምነቱ ተከታዮች በዓለም ለምትገኙ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ። እንዲሁም በስቃይ በህመም ላላችሁ ፈውስን ምህረትን ይላክላችሁ። እኛንም በስደት ያለውን ስደት በቃችሁ ብሎ ለምንወዳት ቅድስት አገራችን ኢትዮጵያ በሰላም እንዲያበቃን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደየእምነታችን እንጸልይ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። በነጻነት ወደ ሀገራችን እንድንገባ ያብቃን። እንደየ እምነታችሁ ጸል ይውላለሁ እግዚአብሔር ልጅ ባርኮ ስለሰጠኝም በዚህ አጋጣሚ ላበስርፈት ልክላለሁ። እግዚአብሔርን አመስግኑልኝ። ዜዎች መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። አመሰግናለሁ። ሰላም። አይ የቮይስ ኦፍ አሜሪካ የአማርኛ ዝግጅት ክፍል አዘጋጆች እንደምን አላችሁ? በዛሬው ሁለት አቶ ሰለሞን ጋዜጠኛ ሰለሞን የ የአማራ ክልል የቃል አቀባይ አቶ ንጉሱ አለመጠኝ በምታደርግበት ጊዜ መጠየቅ የነበረብህ ጥያቄ ነበረ። ምንድን ነው? ህዝቡ አምስት አመት ሲራብ፣ ሲቸገር፣ ሙስናው፣ በሽታው፣ ስቃዩ ሁሉንም ችሎ ነበር። በማንነቱ ነው እንደገ የማንነት ጥያቄው ነው እንደዛ ገንፍሎ ያስወጣው እና ያ የማንነት ጥያቄ የት ደርሶ ነው ባለስልጣኖች እየታሰሩ ነው፣ ስለ ሙስና ቀባጥረው እያሉ የሚያወሩት ይሄን ለምንድን ነው ያልጠየካቸው? የወልቃየት ጉዳይ ምን ላይ ደረሰ? የታሰሩት ሰዎች ታፍነው የተወሰዱት የት ደረሱ? በምን መልኩ እየታየ ነው? ይሄን ለምን አልጠየቅ መጠየቅ ብትችሉ ደስ ይለኛል። ለማንኛውም ካታሆነ ከአውስትሬሊያ ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉልን፣ ደውሉልን። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዶት ቪኦኤ ዶት ኤምኦቢአይን ተጠቀሙ። በፌስቡክ እና በትዊተርም ተከተሉን። እስከ ምሽቱ አራት ሰዓት ድረስ እንቀጥላለን። አብራችሁን ቆዩ። ከምሽቱ ሶስት ሰዓት ከሀያ ስምንት ደቂቃ ገደማ ነው። እኛ ጋር ከቀኑ ሰባት ሰዓት ከሀያ ስምንት ማለት ነው። አውደ አመት አውደ አመት ሰሞን ላይ ነን። ዘፈናችንም አውደ አመት የሚል ርዕስ አለው። በባህል ጨዋታ የታወቀችው እመቤት ምትኬ ነች አውደ አመት የምትለው መልካም በዓል ለበዓሉ አክባሪዎች ከወዲሁ እንመኛለን። አምሳሌ አልኩ እመቤት ምትኬ ነች ቅርታ በጣም አምሳሌ ምትኬ ነች

ነበር ከዚህ ለመድረስ ቀርቦ ጠላ ጠጅ ሲፈላ ቡናው ገና ከርቀት ያውዳል ቃና ነው ገና ከርቀት ያውዳል ቃና ነው እስ ሲልሽርጉዱ ሲቃረባ ዜማው የገና ክብር ሲገልጽ ዜመኛው በዜማው ከውጭ የሚያለባ ገር አንድ ላይ ሲሰባሰብ ጨዋታው መስተንግዶ ደስታ ነው ለቤተሰብ። ج ستعنول أباتاس አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበነን። ዛሬ ሙዚቃ ሳስተዋውቅ እመቤትን ከት እንዳመጣዋት አላቅም። በተለይ ሙዚቃውን የመረጠልን ንጉሱ እየተቆጣኝ ነው። አምሳለ ምትኬ ማለት ሲገባኝ እመቤት ደጋግሜ ተሳስቻለሁ። አውድ አመት ብላለች። በነገራችን ላይ ነገ ቅዳሜ ልዩ የአውድ አመት የገና ፕሮግራም አለን። እሁድም ቅዳሜና እሁድ በአጠቃላይ ስለ አውድ አመት የተቀናበሩ ቀደም ያሉ ወይም ልዩ ዝግጅቶች አሉ እንድታደምጡ ከወዲሁ እንጋብዛለን። አውድ አመቱ ተጀምሯል። በተለይ አሁን ኢየሩሳሌም ለምሳሌ ማታ ሶስት ሰዓት ተኩል ስለሆነ ስብዓተ ማህሌቱ ጸሎቱ ተጀምሯል። ኢትዮጵያም እንደዛ ሆነ ተመሳሳይ ሰዓት ነው ያላቸው። እዚህ ግን ቀና ከቀኑ ሰባት ሰዓት ተኩል ላይ ስለሆን ትንሽ ይቀራል፣ ቤተ ክርስቲያን ለመሄድ መልካም ምሽት እንመኛለን። አሁን ቀዳሚው የዚህ ሁለተኛው አጋማሽ ዝግጅት አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ እድር አረጋውያንን መርዳት እንደጀመረ ክርስቲን ሳይንስ ሞኒተር ጋዜጣ ዘገበ ግሎባል ሪሰርች ድረገጽ ደግሞ ጀርመን በአፍሪቃ ስለሚኖራት ሚና ተነተነ የሚሉት ርእሶች ነው በዛሬው ቅንብራችን የምንመለከተው በክርስቲን ሳይንስ ሞኒተር ጋዜጣ ድረገጽ ስለ ኢትዮጵያ እድር ሲዘግብ የህዝባዊ የህይወት መድህን አምሳያ ነው ይለዋል በአንድ አካባቢ የሚኖሩ ኢትዮጵያውያን የጎረቤቶቻቸው ቅርብ ዘመዶች ሲሞቱ የቀብር ስነ ስርዓት በማዘጋጀት ይረዷቸዋል፣ በሐዘናቸው ይቀመጣሉ፣ ያስተናግዳሉ። ከዚያም አልፎ እድሜያቸው የገፋ ጧሪ የሌላቸውን ሰዎች የመርዳት አገልግሎት ጀምሯል ይላል ዘገባው። ኢትዮጵያ ውስጥ ልጆቻቸው ወደ ከተማዎችና ሌሎች አገሮች ስለሚሄዱ ብቻቸውን የሚቀሩ አረጋውያን ቁጥር እየበዛ ሄዷል ይላሉ። ከአዲስ አበባ ወጣ ብሎ የሚገኘው 700 አባላት ያሉት እድር ገንዘብ ያዥ ወይዘሮ እታለም መክበብ፣ እሳቸው አባል የሆኑበት እድር ድሮ የሐዘን ጊዜ መረዳጃ ነው የነበረው። አሁን ግን አረጋውያንን ቤታቸው ድረስ ሄዶ መጠየቅ፣ ወደ ሆስፒታል መውሰድ፣ ወርሃዊ የእድር መዋጮ መክፈል፣ ለቀን ተቀን ኑሮ የሚያስፈልጋቸው ሳሙናን እና ቡናን የመሳሰሉት ነገሮችን በመግዛት ተግባር እንደሚረዳቸው ዘገባው አውስቷል። አፍሪቃ ከዓለም ወጣቷ አህጉር ብትሆንም ሰዎች ረጅም ዕድሜ እየኖሩ ነው። ያም ሆኖ ግን አህጉሪቱ በቂ ዝግጅት አላደረገችም። አፍሪቃ ውስጥ በዕድሜ የገፉ ሰዎችን መርዳት ባህላዊ ቢሆንም በከተሞች መስፋፋት፣ በመዘመንና የኤድስ በሽታ መስፋፋት የቤተሰብ መረብን እየሸረሸረ በመሄዱ አረጋውያን ካለምንም ረዳት እየቀሩ ነው። አንዳንዶቹም ጎዳና ዳር ሆነዋል። አብዛኞቹ ኢትዮጵያውያን አረጋውያን የሚተማመኑት በልጆቻቸው ላይ ነው። በአሁኑ ጊዜ ታዲያ መንግስት አረጋውያን የሚጦሩበት መንገድ መቀየስ አለበት ሲሉ ዶክተር ገብሬ ኢንትሶ ዴኮ ማስገንዘባቸውን ጋዜጣው ጠቅሷል። እስካሁን ባለው ጊዜ ግን እድር ትልቅ ሚና እየተጫወተ እንደሆነ አንትሮፖሎጂስቱ ማለት የማህበረሰቦች ባህልና ልማት ጥናትና ምርምር ምሁሩ አስገንዝበዋል። ኢትዮጵያ ውስጥ እንደ ብዙዎቹ የአፍሪቃ ሀገሮች በዕድሜ የገፉ ሰዎችን የሚረዳ መንግስታዊ ተቋም የለም። አንዳንድ የአፍሪቃ መንግስታት ስለ ጉዳዩ ማሰብ ጀምረዋል። በታንዜኒያ ራስ ገዛ አስተዳደር የሆነው ዛንዚባር መንግስት አረጋውያን የሚረዱበት የጡረታ ዘዴ ለመፍጠር የሙከራ ፕሮግራም ጀምሯል ይላል ክሪስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ። ካለፈው ሚያዝያ ወር አንስቶ ከሰባ ዓመት ዕድሜ በላይ የሆኑት የዛንዚባር ነዋሪዎች ሁሉ በወር 20 ሺ የታንዛኒያ ሺሊንግ፣ 9 ዶላር አካባቢ ማለት ነው፣ እንደሚያገኙ ጽሑፉ አክሏል። ፋጢማ ሐሰን ማካም የተባሉ የ80 ዓመት ዕድሜ ሴት ታዲያ የመጀመሪያውን የጡረታ ገንዘብ እንዳገኙ በሕይወት እያለሁ ይህን አያለሁ የሚል እምነት አልነበረኝም ማለታቸውን ጽሑፉ ጠቅሷል። ገንዘቡ ትንሽ በመሆኑ መሰረታዊ አስፈላጊነት ያላቸውን ነገሮች እንኳን አይሸፍንም። ይሁንና መጀመሩ ራሱ ለተረጂዎቹ ትልቅ ነገር ነው። ኢትዮጵያ ውስጥ ዕድር በሐዘን ጊዜ ከመረዳዳት አልፎ አረጋውያንን ወደ መርዳት ያመራው ልጆቻቸው በኤድስ በሽታ ሞተውባቸው ወላጅ አልባ ሆነው የቀሩትን የልጅ ልጆቻቸውን ለማሳደግ የተገደዱ አያቶች በተበራከቱበት ወቅት እንደሆነ ጽሑፉ ያወሳል። ግሎባል ሪሰርች የተባለው ድረገጽ በበኩሉ ጀርመን በአፍሪቃ ስለነበራት ሚና ያትታል። በ19ኛው ምዕት ዓመት በደቡብ ምዕራብ አፍሪቃ፣ በታንጋኒካ፣ በሩዋንዳ፣ ቡሩንዲ፣ ካሜሩንና ቶጎ ቅኝ ግዛቶችን መስርታ የነበረችው ጀርመን በአሁኑ ወቅት ጂ20 የተባሉት በኢንዱስትሪ የበለጸጉ አገሮች መሪ ሆናለች። በርሊን በአሁኑ ወቅት ከአህጉሮቹ ጋር ግንኙነት የማጠናከር እቅድ እንዳላት አስታውቃለች። ከአፍሪቃ ጋር ሊኖራት የሚችል ግንኙነትን በሚመለከት ግን ቢያንስ አንድ አብይ መሰናክል አለ። እንደ አውሮፓ አቆጣጠር በ1814 እስከ 1885 ዓ ም የተደረገውን ታሪካዊ የምዕራብ አፍሪቃ ጉባኤን ያስተናገደችው ጀርመን ነበረች። አፍሪቃን በቅኝ ግዛትነት ለመያዝ የተደረገው እቅድ የተጠነሰሰው በዛው ጉባኤ ላይ ነው ይላል ጽሑፉ። ጀርመን ከ1884 ዓ ም አንስቶ ከደቡብ አፍሪቃ፣ ከአንጎላ፣ ከዛምቢያና ከቦትስዋና ጋር በሚዋሰነው ደቡብ ምዕራብ አፍሪቃ ቅኝ ግዛት መሰረተች። የደቡብ አፍሪቃ የታሪክ ምንጮች ጀርመናውያን ሰፋሪዎች በአካባቢው ሕዝብ ላይ አስከፊ ጭቆና ያደርሱ እንደነበረ ይናገራሉ። በ1886 ዓ ም በአንጎላና ኋላ የጀርመን ደቡብ ምዕራብ አፍሪቃ በሆነው ግዛት መካከል ያለውን ድንበር ጀርመንና ፖርቱጋል ተደራድረው ተከፋፈሉት። በ1890 ዓ ም ደግሞ የመጀመሪያው የጀርመን ወታደራዊ ምሽግ ዊንሆክ ላይ ተገነባ። በዛኑ ዓመት ሐምሌ ወር ላይ ደግሞ የብሪታንያ መንግሥት ካፕሪቪ የተባለውን ሰርጥ ለጀርመን ሰጠ። ጀርመን በዚህ መልክ ለዛምቤዚ ወንዝ ተደራሽነት ታገኛለች ሲል ዘገባው እንደገለጸ ግሎባል ሪሰርች የተባለው ድረገጽ ጠቁሟል። ይሁንና የጀርመን የቅኝ ገዥነት ዓላማ በደቡብ ምዕራብ አፍሪቃ ተቃውሞ ገጠመው። ጀርመኖች በብዙ ሺዎች የሚቆጠሩ ወታደሮችን አስፍረው ጦርነቱ ለሰባት ዓመታት ያህል ከቀጠለ በኋላ ጀርመኖቹ አሸንፈው ይዋጓቸው የነበሩትን የሄሮሮ ጎሳ አባላትን በማጎሪያ ሰፈር አስገቧቸው። ከታጎሩት ሰዎች 80 ከመቶ የሚሆኑት እዛው አለቁ ይላል ስለ ታሪኩ የወጣው ዘገባ። የተዋጓቸው ሆሬሮና ናማ ጎሳዎች የጀነራል ሉተር ቮን ትሮታ ፍጅት ኢላማ እንደሆኑ ዘገባው ሲገልጽ፣ በጀርመን ድንበሮች ላይ ያሉ እያንዳንዳቸው የታጠቁም ሆኑ ያልታጠቁ የቁም እንስሳት ያሏቸውም ሆነ የሌሏቸው ሄሬሮ ሁሉ ይገደላሉ ሲል ጀነራሉ አዞ እንደነበር ግሎባል ሪሰርች የተባለው ድረገጽ ላይ የወጣው ጽሑፍ ጠቁሟል። ወደ ኋላ ደግሞ የጀርመን ኢምፔሪያልስት ኃይሎች የሄሮሮ ጎሳ የውሃ ምንጮችን በመመረዛቸው በብዙዎች የሚቆጠሩ ሴቶችና ልጆች እንዳለቁ ጽሑፉ ይገልጻል። የሄሮሮና ናማ ህዝቦች በተፈጸመባቸው በደል ምክንያት ድህነት ላይ ወድቀው በጀርመኖቹ ማጎሪያ ሰፈሮች ማገልገል ጀመሩ። ወደ ኋላ ደግሞ የብሪታንያ የቅኝ ገዢዎች ሰራተኞች ሆኑ። ከሁለተኛው የዓለም ጦርነት በኋላ ደግሞ በደቡብ አፍሪቃና በጎረቤት ናሚቢያ ብሪታንያ የበላይነቱን ያዘች። ስዋፖ በመባል የሚታወቀው የደቡብ ምዕራብ አፍሪካ ህዝባዊ ድርጅት የናሚቢያን ህዝብ በመምራት ከ1959 እስከ 1989 ዓ ም በነበረው ጊዜ ውስጥ የትጥቅ ትግል አካሄዶ የመጀመሪያውን በዘር ላይ ያልተመሰረተ ትግል አካሄዶ አሸነፈ የፖርቱጋል ቅኝ ግዛት የነበረችው ጎረቤት ሀገር አንጎላም እንደ አውሮፓ አቆጣጠር ከ1975 እስከ 988 ዓ ም የዘለቀ የነፃነት ትግል አካሄዳ አሸነፈች። በብዙ መቶ ሺዎች የሚቆጠሩ ኩባውያን ዓለም አቀፍ ኃይሎችም ረድተዋታል። ጀርመን በአሁኑ ወቅት ከአፍሪቃ ጋር ግንኙነት ለማጠናከር ጥረት የምታደርገው እንዲህ አይነቱ ታሪክ ባለበት ሁኔታ ነው። የጀርመን ቻንስለር አንገላ መርከል መንግስት ለምእተ ዓመታት ያህል በአካባቢው በኖሩት ባህላውያን የአፍሪካ ማህበረሰቦች ላይ ለተፈጸመው ፍጅት ካሳ መክፈል አይፈልግም። በሌላ በኩል ግን ጀርመን በአፍሪቃ ላይ የፖለቲካና የኢኮኖሚ ተጽዕኖ ለማሳደር እየሞከረች ነው ሲል ግሎባል ሪሰርች የተባለው ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አንድ ቅንብራለን ወደ ዛ እናልፋለን። ሶማሊያ ባለፈው ሳምንት ማክሰኞ አዲስ የተመረጡትን የምክር ቤት አባላት ቃለ መሐላ አስፈጽማለች። ፕሬዚዳንታዊ ምርጫውን ግን ለሌላ አራተኛ ጊዜ አስተላልፋለች። መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ፕሬዚዳንታዊ ምርጫው ምናልባትም በአንድ ወር ሳይራዘም አይቀርም ይላል። ሰሎሞን ክፍሌ የአገሪቱን ወቅታዊ ሁኔታ አክሎበት እንደሚከተለው አቅርቦታል። በባለፈው ማክሰኞ ሞቃዲሾ በተካሄደው ሥነ ሥርዓት ላይ ለሁለቱ ምክር ቤቶች የተመረጡ 281 አባላት ናቸው ቃለ መሐላ ላይ የፈጸሙት። የአካባቢው አገሮች ገለልተኛው የፖለቲካ ተንታኝ አብዲዋሃብ ሼክ አብዲሰመድ ሲናገሩ አዲሱ ሸንጎ ካለፈው የተሻለ ነው ብለዋል። today events is a uh, step forward in the right direction somalia now is uh, going to new era <laughs> ሱማሊያ ወደ አዲስ ዘመን ወደ አዲስ ምዕራፍ እየተሸጋገረች ነው። አርባ አምስት ከመቶ የሚሆኑት አዲሶቹ የፓርላማ አባላት አርባ አምስት ከመቶ የሚሆኑት አዲሶቹ የፓርላማ አባላት ቀድሞ የነበሩ ሲሆኑ አምሳ አምስት በመቶው ግን አዲስ ወጣት፣ ብርቱና የተማሩ ሰዎች ናቸው። ደግሞም እንደ ከዚህ ቀደሙ ሳይሆን አብዛኞቹ አዲሶቹ የምክር ቤት አባላት ሴቶች ናቸው። ይህ ከዚህ በፊት ያልታየ ሁኔታ ነው። እንደሚታወቀው በሱማሊያ አሁንም በጸጥታው ችግርና ሌላም የሎጂስቲክስ ጉዳዮች ምክንያት ምርጫዎችን በመላ ሀገሪቱ ዙሪያ ማካሄድ አይቻልም። ስለዚህ በሁለቱም ምክር ቤቶች እንዲያገለግሉ የተመረጡትን ሰዎች ያቀረቡት የጎሳ መሪዎችና የየአካባቢው ተወካዮች ናቸው፣ በእነርሱ ነው የተመረጡት። እናም ወደፊት ፕሬዝደንቱን የሚመርጡት ደግሞ የፓርላማው አባላት ይሆናሉ ማለት ነው። ተቺዎች የሚሉት የዚህ ምርጫ ሂደት ድምፅ በመግዛት በሁከትና በማስፈራራት የተካሄደ ነው ነው የምርጫ ኮሚሽኑም በእነዚህ ምክንያቶች ሳቢያ የአንዳንዶቹን አካባቢ የምክር ቤት አባላት ምርጫዎች እንደገና አካሂዳለሁ ብሏል ኮሚሽኑ ቀደም ሲል ዳግም እንዲካሄድ አደርጋለሁ ሲል የገለጸው የሃያ አራት አባላቱን ምርጫ ሲሆን ቆይቶ ቁጥሩን ወደ አምስት አውርዶታል አሁንም ግን የጎሳ መሪዎች በእጮች ማንነት ላይ ገና ከውሳኔ ባለመድረሳቸው አንዳንድ ወንበሮች ክፍት ሆነው ይታያሉ። በሶማሊያ ዋናው ተቆጣጣሪ ለአሜሪካ ድምፅ የሶማልኛው ቋንቋ አገልግሎት በቅርቡ ሲናገሩ አንዳንድ አባላት ተመርጠው ወደ ፓርላማው ለመግባት ከ5000 እስከ 30000 ዶላር ጉቦ ይከፍሉ ነበር ብለዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ኢጋድ፣ ብሪታንያና ዩናይትድ ስቴትስ ለመገናኛ ብዙሃን በጋራ በሰጡት መግለጫ በሶማሊያ አዲስ የምክር ቤት አባላት ምርጫ መካሄዱን በደስታ ተቀብለውታል እርምጃውንም ወደ ትክክለኛው አቅጣጫ የሚወስድ ነው ሲሉ አወድሰውታል። ዓለም አቀፉ ኅብረተሰብ ግን በመጨረሻዋ ደቂቃ ላይ ዐሥራ ስምንት አባላት ለላይኛው ምክር ቤት እንዲታከሉ የተደረሰበት ውሳኔ እንዳሳሰበው ገልጿል። የሶማሊያ ብሔራዊ የአመራር መድረክ ተጨማሪ መቀመጫዎቹን አስመልክቶ መግለጫ ያወጣው ባሳለፍነው ሳምንት ማብቂያ ቅዳሜ ዕለት ነው። ያ ውሳኔ የሕግ መወሰኛው ምክር ቤት አባላት ቁጥር ከ54 እንዳይበልጥ የሚገድበውን የሀገሪቱን ህገ መንግሥት ይቃረናል ለዚህም ነው ዓለም አቀፉ ህብረተሰብ ስጋቱን ያስተጋባው ፕሮፌሰር ሙሐመድ አሊ ባይድዋ የሚገኘው ሳዘርነር ዩኒቨርስቲ ቻንስለር ናቸው ፕሮፌሰር ሙሐመድ አሊ በሶማልኛ ቋንቋ ያሉት ምርጫዎች የዘገዩበት ምክንያት ለፕሬዝደንትነት የሚወዳደሩት እጩዎች በሂደቱ ጣልቃ ስለሚገቡ ነው ነው በተለይ ጣልቃ የሚገቡት ደግሞ ውጤቱ እንዴት እነርሱን ሊጠቅም እንደሚችል በሚደርሱት ውሳኔ ነው፣ ምክንያቱም የምክር ቤት አባላቱ ናቸውና ፕሬዚደንቱን የሚመርጡት ብለዋል። በሌላ በኩል ደግሞ ይላሉ፣ ለ275 የምክር ቤት አባላት ደሞዝ መክፈል በራሱ እስካሁን ከባድ ሆኖ ቆይቷል። እንደ ገና ተጨማሪ 54 መቀመጫዎች ለሴኔቱ አባላት ፈጥረዋል። አሁን ይባስ ብለው ደግሞ ተጨማሪ 18 የሕግ መወሰኛ ምክር ቤት አባላት መቀመጫዎችን ጨምረዋል። እንዲያውም እኮ የእነዚህ ሰዎች ሚና ምን እንደሆነ ግልጽ የሆነ ነገር የለም ብለዋል። ዘላቂነት ያለው አሰራር አይደለም ሲሉም ተችተዋል። ፕሮፌሰር ሞሐመድ አሊ የሳውዘርነር ዩኒቨርሲቲው ቻንስለር። የወቅቱ የሶማሊያው ፕሬዚደንት ሐሰን ሼክ መሐሙድ የብሔራዊ አመራሩ መድረክ አባል ናቸው። አሁን እንደገና ለመመረጥ የሚወዳደሩት ከሌሎች ስድስት ተፎካካሪዎች ጋር ነው። ፓርላማው አዲስ ፕሬዝደንት ለመምረጥ ድምፅ ይሰጣል ተብሎ የተጠበቀው በዛሬ ዕለት ነበር። ሆኖም የሶማሊያ ምርጫ ኮሚሽን ባለሥልጣናት ለቪኦኤ የሶማሊኛው ቋንቋ አገልግሎት እንደተናገሩት የድምፅ መስጫው ቀን ለጥር 17 ተላልፏል። ይህ በእንዲህ እንዳለ ግን በሶማሊያ የጸጥታው ችግር አሁንም አልተወገደም። ለምሳሌ ከትላንት በስቲያ ሰኞ አጥፍቶ ጠፊዎች ሁለት በፈንጂዎች የተሞሉ ተሽከርካሪዎችን ተጠቅመው ዋና ከተማዋ ሞቃዲሾ ውስጥ ባደረሱት ጥቃት በትንሹ አምስት ሰዎችን ገለዋል። ለቦምቡ ጥቃት ነውጠኛው የአልሻባብ ቡድን ኃላፊነት የወሰደ ሲሆን ፍንዳታው የደረሰው በሶማሊያ ከአፍሪካ ኅብረት የሰላም ጥበቃ ተልእኮ ጦር ሰፈር ውጭ ነው። የአሚሶም የጸጥታ ጥበቃ ምንጭ ለቪኦኤ እንደተናገሩት በጥቃቱ ሁለቱን አጥፍቶ ጠፊዎች ጨምሮ ሁለት ሲቪሎችና አንድ ወታደር ተገድለዋል። አሚሶም በትዊተር እንደገለጸው የመጀመሪያው የአጥፍቶ ጠፊ ቦምብ ጫኝ መኪና የሶማሊያን ብሔራዊ ጸጥታ ኃይሎች የፍተሻ ኬላ ሙሉ በሙሉ አውድሟል። ሁለተኛው መኪና ከአሚሶም ጦር ሰፈር መግቢያ 200 ሜትሮች ርቆ ፈንድቷል ሲሉም አክለዋል። ጥቃቱ የደረሰበት የፍተሻ ኬላ በሞቃዲሾ ካሉት የተባበሩት መንግስታት ድርጅት ቢሮዎችና ሀገሪቱ ውስጥ የሚቆዩ ባለሥልጣናትና ባዕዳን ዜጎች ብዙ ጊዜ ከሚያርፉበት ከፒስ ሆቴል ሞጋዲሾ አቅራቢያ ይገኛል። ነውጠኛው የአልሻባብ ቡድን ምንም እንኳ በደቡብና ማዕከላዊ ሶማሊያ ቁልፍ ከሆኑ የቀድሞ ጠንካራ ይዞታዎቹ በመንግሥቱና በአፍሪካ ኅብረት ወታደሮች እንዲለቅ ቢገደድም አሁንም ግን በመላ የሀገሪቱ ግዛቶች ውስጥ ጥቃት ማድረሱን እንደ ቀጠለ ነው። በዚህም ምክንያት በመጻዒው የሀገሪቱ ሰላምና መረጋጋት እንዲሁም በዲሞክራሲያዊ ምርጫዎች ላይ ስጋት ማሳደሩ አልቀረም። አድማጮቻችን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በአካባቢ ጥበቃ ጉዳይ ላይ ያላቸው አቋም ብዙዎችን እያሰጋና እያነጋገረም ነው። ራሳቸው በአየር ንብረት የማያምኑ ሰው መሆናቸውን ቀደም ሲል ተናግረው የነበረ ከመሆኑም በላይ ፕሬዝደንት ሆነው ሲመረጡ የአካባቢ ጥበቃ ኤጀንሲን እንዲመሩ የኦባማ የንጹሕ ኤነርጂ ሕጎች ጠላት የሆኑ ሰው መሾማቸው የአካባቢ ደህንነት ተመራማሪዎችና ተሟጋቾችን አስደንግጧል። በካናዳው ዩኒቨርሲቲ ኦፍ ካልገሪ ተባባሪ ፕሮፌሰርና ተመራማሪ ዶክተር ጌታቸው አሰፋ የጀመሩትን ትንታኔ የመጨረሻ ክፍል ቀጥሎ እናቀርባለን። ሰሎሞን አባተ ነው ያነጋገራቸው። ዶክተር ጌታቸው ዶናልድ ትራምፕ የተመረጡት በአየር ንብረት ለውጥ እንደማያምኑ እየተናገሩ ነው። የፕሬዚደንት ኦባማን ውሳኔዎችና ስምምነቶች እንደሚቀለብሱ እየተናገሩ ነው። የአሜሪካ መገናኛ ብዙሃን ደግሞ ሰውን በመድረስ በኩል ብዙ አቅም ያላቸው ናቸው። እነዚህን በአግባቡ ወደ ሰው ሲያደርሱ የቆዩ ይመስለኛል እና በዚህ ሁኔታ ውስጥ የዶናልድ ትራምፕ ያንን ሀሳብ ይዞ መመረጥ አሜሪካውያን ለአካባቢ ጥበቃ ጉዳይ ወይም ደግሞ አሁን አለ ለሚባለው የአየር ንብረት ለውጥ ጉዳይ ትኩረት ያለመስጠታቸውን አያሳይም ነው ወይስ የመረጃ ችግር አለባቸው ወይም ቅድሚያ የማስቀመጥና የጉዳዩን አንገብጋቢነት የመረዳት ችግር አለባቸው? አሜሪካውያን መቼም የእኛው የፖለቲካ ሳይንስ ሰዎች ቢተነትኑት የሚያምር ይሆናል። ለምንድን ነው አሁን እንደምታውቀው የእንግሊዙም ከአውሮፓ ሕብረት መውጣት የመረጡ ሰዎች ሳይቀሩ እንደዚህ ውጤት እንደሚሆን ብናውቅ ኖሮ አንመርጥም ነበረ የሚል ነገር ነው በኋላ የተናገሩት። የአሜሪካም ላይ በተለያየ መልኩ ከሪፐብሊካኖች ሳይቀር ከሪፐብሊካኖች መራጮች እንደሚመረጡ ብናቅኖረ አንመርጥም አይነት የሚል ስሜት በተወሰነ ደረጃ የሚሆን አለ የሚል እምነት ያላቸው ተንታኞች አሉ። ስለዚህ አሁን በነጻ በምታይበት ሰዓት ያው ይለካል። እንግዲህ አየር ንብረት ለውጥ ችግር ነው ወይ ብለት አምናላችሁ ወይ መንግስትስ ማድረግ ያለበት ወይም ሰው ሰራሽ መነሻዎች አሉ ብላችሁ ታምናላችሁ ተብሎ ይጠየቃል። እና ብዙ ጊዜ ስልሳ ፐርሰንት በቀላሉ ነው የሚገኘው፣ አሜሪካ ውስጥ የነበረው ማለት ነው። ልክ ነው። ስለዚህ ያ ነገር አለ። ነገር ግን ያው አንድ መቼም ያው አሜሪካን የሚያክል የዓለም መሪ ፕሬዚደንት በአንድ ጉዳይ ላይ ብቻ አይመረጥም። ሰው ከኪሱ ጀምሮ እስከ አሸባሪዎች ብዙ አንድ ላይ ሻንጣ ውስጥ የሚያስገባቸው ነገሮች አሉ እና ለየብቻ ተለይተው መታየት አለባቸው። ግን ምናልባት እኔ የሚመስለኝ ከሌሎች አሁን ሚዲያው እንደተባሉ ሚዲያው ሳይቀር እኮ እሳቸውን እንደ እንዲያው እንደ የማጣጣል እና ምናልባት፣ ግን ሂላሪ ግን የመሆን እድላቸው ከፍተኛ ነው ስለተባለ ሂላሪን ደግሞ በደንብ በደንብ የማሸት እና የማጋለጥ በቃ እኔ ማድረግ ነው የተደረገው እና ለሁሉም ያው አስደንጋጭ እና ያልተጠበቀ የምርጫ ውጤት ነው የሆነው። እና ምናልባት ወደ ጥያቄው እንደገና ለመመለስ ያንን አያሳይም ብዬ ነው የማስበው። ግን ወሰብሰብ ያለ እያንዳንዱ ሰው ውሳኔው እንዴት ነው የሚወስነው? ምንስ ፈልጎ ነው የሚመርጠው? የሚለው አሁን እንግዲህ በጣም የሚገርም ነው። ለምሳሌ እንዲያሸንፍ አስቤ አይደለም የመረጥኩት ስትል፣ ታዲያ ምን አስበ ነው የሚለው ከባድ ጥያቄ ነው። ሌሎችም ብዙ ጉዳዮች አሉ እንጂ ከአሜሪካውያን የዕለት ከዕለት ሕይወት ጋር የሚገናኙ እና ዶናልድ ትራምፕ እንደማይስማሙባቸው እንደሚቀለብሷቸው እየተናገሩ የቆዩባቸውና በዚያ ሁኔታ ውስጥ የተመረጡባቸው ብዙ ጥያቄዎች አሉ፣ አነጋጋሪ የሆነ ምናልባት እንዳሉት በዚህ ጉዳይ ላይ የፖለቲካ ሳይንስና የታሪክ ተመራማሪዎች የሰፋ ትንታኔ ሊሰጡበት የሚችል ይሆናል እና እስቲ ወደሚቀጥለው ጥያቄ ልለፍና እናስ ቢሆንስ ዶናልድ ትራምፕ ተመረጡ፣ አራት ዓመት ወይም ስምንት ዓመት ይቆያሉ። ከዛ በኋላ ደግሞ የአካባቢ ጥበቃ ተሟጋቾችም የለውጥ አራማጆችም ተነስተው ማድረግ የሚገባቸውን ቅስቀሳ አድርገው አስተዳደሩ ሊለወጥ ይችላል። የዋይት ሀውስ መሪ ሊቀየር ይችላልና ምን የሚያስደነግጥ ወይም የሚያስፈራ ነገር አለው? ሆነ አልሆነ እንዲህ አይነቱ ነገር ምንድነው አሁን በተለይ ከአየር ንብረት ለውጥ ጋር በተያዘ የዚህ የተፈጥሮ እንግዲህ ተፈጥሮ የሚሰራበት መንገድ በምናይበት ሰዓት ውሃ ላይ የሚሆን አየር ላይ መኖር ያለባቸው ነገሮች አሉ እና ተፈጥሮ እስከ ተወሰነ ድረስ የምትችለው ተለጥጦ የምትቀበለው ነገሮች አሉ እና አሁን አንዱ የካርቦን ዳቀት ወይም ጋዞች ልቀት በምናይበት ሰዓት ሳይንሱ የሚያሳየው እንዳለ የዓለም ልቀት የአየር ንብረት ለዋጭ ጋዞች ልቀት አስልተን በህዝብ ብዛት በምናካፍልበት ሰዓት ከሁለት ቶን ወይም ከሁለት ሺ ኪሎ ግራም በነፍስ ወክፍና በአመት መብለጥ የለበትም የሚል ነው። አሁን እንግዲህ ያለው የሳይንስ እውቀት የሚያሳየን ማለት ነው። ያ ማለት እንግዲህ ምንድን ነው? ህዝብ ብዛት በሚጨምርበት ሰዓት፣ በዛው ላይ ደግሞ ልቀት፣ አሁን እንግዲህ አሜሪካ ውስጥ እንዳይሆን የምንሰጋው ኩባንያዎች እንደፈለጉ እንዲያደርጉ ግለሰቦች ደግሞ እንደፈለጉ እንዲያደርጉ በሚለቀቁበት ሰዓት ከዚህ ከሁለት ቶን እጅግ ከፍ ያለ ነው። በተለይ እንደ አሜሪካ አይነት እንደ አሁን እንዳለሁበት እንደ ካናዳ፣ በዋናነት ደግሞ ቻይና የመሳሰሉት ከዛ ሁለት ቶን በላይ እጅግ በላይ ነው ያሉት እና ይህ አራት አመቱ ምናልባት እስካሁን የሄድንበትን ርቀት በአሜሪካ እንግዲህ በኦባማ በስምንት አመት ብዙ የልቀት ቅነሳዎች ምናልባት ፍሬ ያፈሩም ወደፊትም ያፈራሉ ተብሎ የሚጠበቁ ሕጎች ጸድቀው ነበር። አሰራሮችም ተዘርግተው ነበረ። እነሱን ሁሉ ወደ ኋላ ሲቀለብሱ ከአራት አመት በኋላ ቢወርዱም አንዳንድ ጥፋት እንግዲህ ያው ለማጥፋት ቀላል ነው። እንደገና መልሶ ለመገንባት ግን የራሱ ጊዜ ይጠይቃል። እንደገና የሚመጣው ጥሩ መንግስትም ይሁን አራት አመት ቢበዛ ስምንት አመት ጊዜ ነው የሚኖረው እና የፖለቲካው ራሱ አወቃቀር፣ የምርጫው ሂደት ያው የራሱ ይዞት የሚመጣው መዘዝ አለ ከዚህ ጋር በተያያዘ ማለት ነው። ስለዚህ እንኳን አይደለም አራት አመት፣ ለዚያም እኮ ዓለም በተሻለ ሁኔታ አለ ብለን ተስፋ እያደረግን ነው እንጂ አሜሪካ እንደዚህ ከሆነች ብሎ ሌላውም ሀገር ወደኋላ ቢመለስ ጥፋቱ የአንድ የአሜሪካ ጥፋት ብቻ አይደለም የሚሆነው እና ልክ አንድ በጥባጭ ካለ ያው ማንደና ነገር ይጠጣል ለሚባለው ማለት ዋናው ሲሆና ይበጠብጣል ተብሎ የማይጠበቀው ሲበጠብጥ፣ አዎን እና በዚያ ላይ ቀደም ሲልም እንደገለጹት በተለይ በተፈጥሮ በአካባቢያችን ውስጥ ያሉ ብክለቶች አንድ ጊዜ ከተበከለ በኋላ የተራዘመ ጊዜም ስለሚጠይቁ እነሱን ለማስወገድ ምናልባት አሁን ስካት ፕሪዩት በያዙት አካሄድ የተፈጥሮ የነዳጅ ምርቶች ወይም እነዚህ ፎሲል ፊውልስ የሚባሉትን በገፍ አሜሪካ ወደ ማምረትና ወደ ማቃጠል ከገባች ትንሽ ሀገር እንደሚያደርገው አይደለም ሊሆን የሚችለው እና መዘዙ ምናልባትም ከአንድ የምርጫ ዘመን ወይም ከሁለት የምርጫ ዘመን የዘለቀም ሊሆን ይችላል። የማስተካከሉ ነገር ብቻ ሳይሆን በዚህ ጊዜ ብቻ የሚጣለው አሻራ አየሩ ላይ ማለት ነው። ዶክተር ጌታቸው አሰፋ እንግዲህ ወደፊትም እንደዚሁ እየተመለስኩኝ የዚህን የትራምፕን አስተዳደር የአካባቢ ጥበቃ አያያዝ እንዲገመግሙልኝ መጠየቅ አይቀርም። እንደዚሁም ዓለም እንዴት እንደሚገነዘበውና ዓለም የራሱን ምላሽ የሚሰጥባቸውንም ሁኔታዎች ከእግር ከእግር እየተከታተልን ማሳወቃችንን እንቀጥላለን። ለዛሬ ግን ለሰጡኝ ማብራሪያና ለጊዜው በጣም አድርጌ አመሰግናለሁኝ። እኔም በጣም አመሰግናለሁ ሰሎሞን። ጊዜ ያስደልኝ ደህና የተከበራችሁ አድማጮች ፕሮግራማችንን እያገባደድን ነው። ወደ መፈጸሙ ገደማንን አንድ ሶስት ደቂቃ ያህል ነው የሚቀረን። ነገ የገና በዓል ብሔራዊ በዓል ነው በኢትዮጵያ እዚህም ሆነ ሌላ ስፍራም ለሚገኙ የበዓሉ አክባሪዎች እንኳን አደረሳችሁ እንላለን። ነገም እሁድም ልዩ የአውድ ዓመት ዝግጅቶች ስላሉን እንድታደምጡ ከወዲሁ እንጋብዛለን። ቅድም እንዳልኩት ለምሳሌ በኢየሩሳሌም በኢትዮጵያ ከምሽቱ አራት ሰዓት ስለሆነ ጸሎቱ፣ መሐሌቱ ከተጀመረ ቆይቷል። እዚህም ቢሆን ገና ከቀኑ ስምንት ሰዓት ይሁን እንጂ ዋዜማ እንደተጀመረ እናውቃለንና መልካም በዓል ይሁንላችሁ። ሰሎሞን ክፍሌና እኔ አዲሱ አበበን ያስተናገርናችሁ በዚሁ ልንሰናበት ነው። ቀጥሎ የትግርኛው ፕሮግራም ይሰማል። መልካም በዓል። ደህና ደሩ ወናው እንኳን አደረሳችሁ። ዛሬ አውደ አመት አውዳመት አውዳመት ብለናል፣ ምንም አይፈረድብንም ዋዜማው ላይ ስለሆንን። ደመረ ለገሰ አሁንም አውዳመት አመት እያለ ያዝናናናል። መልካም ምሽት በድጋሜ በዚህ ወሰናብተናል። i'm gonna cut all

Das ist zentral genannt, es ist so toll, Baby,